በቱርክ ጎረቤት ሀገር ሶሪያ ጦርነቱ ቀጥሏል። ጦርነቱ ግን ከቅዳሜ አንስቶ በቱርክ ጦርና ቱርክ አሸባሪ ድርጅት ብላ በፈረጀችው በኩርዶች የሚሊሺያ ቡድን በምጻሩ ዋይ ፒጂ መካከል ነው። የቱርክ ጠቅላይ ሚኒስትር ቢናሊ ይልድሪም እንደገለጹት የቱርክ ጦር ሶሪያ ውስጥ በቁጥጥሩ ስር ለማድረግ ያቀደው 30 ኪሎ ሜትር የሚያክል የጸጥታ ቀጣና ነው። የኩርዶች የሚሊሺያ ቡድን በበኩሉ ታይል ላይ አጸፋውን ሰሜን ሶሪያ ውስጥ ጀምሯል። የሶሪያ የሰብአዊ መብቶች ታዛቢ ቡድን ዛሬ ይፋ እንዳደረገው የቱርክ ጦር በእጁ አስገብቶት የነበረውን አካባቢ የኩርድ አማጽያን መልሰው ተቆጣጥረውታል። የኩርድ ሚሊሺያው በዩናይትድ ስቴትስ እንደሚደገፍ ይነገራል። ይህ ቡድን ቅዳሜ እለት በቱርክ ጦር በተጀመረው ጦርነት ኢላማ ሊሆን የቻለውም ዩናይትድ ስቴትስ ከቡድኑ ጋር ጥምረት መፍጠሯ ቱርክ ለደህንነቷ አስጊ ሆነው ስላገኘችው እንደሆነ ሁሴን ባክጂ ይገልጻሉ። ባክጂ አንካራ በሚገኝ ዩኒቨርሲቲ የዓለም አቀፋዊ ግንኙነት ፕሮፌሰር ናቸው። ይፒጂ ዋይፒጂ ወይም የኩርድ ቡድን ከፒኬኬ ማለትም ከኩርድ ሰራተኞች ፓርቲ ጋር ግንኙነት አለው። የቱርክ መንግስት ከጥቂት ቀናት አንስቶ የቱርክ ድንበርን አሸባሪ ቡድን ሊቆጣጠረው አይገባም የሚል አቋም ይዟል። ይህ ደግሞ ከብሔራዊ ጥቅም አንጻር ሲታይ ይገባል። 900 ኪሎ ሜትር ርዝመት ካለው የቱርክና ሶሪያ ድንበር 700 ኪሎ ሜትር ያክሉ የኩርዶች ጠንካራ ሰፈር ነው። ሰሜን ምዕራቡ የአፍሪን አካባቢ ደግሞ ያሉት ኩርዶች ሁለት የተከፈሉ ናቸው። ይህ ቱርክ ጦርነቱን እንድታሸንፍ እድል ያመቻችላታል የሚሉት ደግሞ የመካከለኛው ምስራቅ የጥናት ማዕከል ባልደረባ ኦይቱን ኦሩሃን ናቸው። በአፍሪን አካባቢ ነገሮች አመቺ እንደሆኑ ቱርክ ታስባለች። ስፍራው ከሌሎች አካባቢዎች ጋር ሲነጻጸር ግልል ብሎ የሚገኝ ቦታ ነው። በዛ ላይ እድሜ ለሩሲያ ትብብር ዘመቻው ከሩሲያና ከኢራን ጋር ሊወሰን ይችላል ን እርግጥ ነው በቱርክና በሩሲያ መካከል ስምምነት ተደርሷል ተብሎ ይታመናል። የቱርክ ጦር ቅዳሜ ዕለት ሰሜን ሶሪያ ወደምትገኘው አፍሪን ግዛት ከመዝመቱ ቀደም ብሎ የሩሲያ ወታደሮች አካባቢውን ለቀው ወጥተዋል። የቱርክ ፕሬዚደንት ራጂብ ጣይብ ኤርዶሃን ፈጣሪ ከፈቀደ ዘመቻችንን በፍጥነት እናጠናቅቃለን፣ ፒኪኬንም ይሁን ዋይፒጂን እናጠፋቸዋለን ሲሉ እሁድ ዕለት ተናግረዋል። የቱርክ ጦር እንደሚለው በዚሁ ዘመቻ ከ150 በላይ የኩርድ ሚሊሺያ ቡድን ስፍራዎችን በሮኬት ደብድቧል። እንደ ኩርድ መረጃ ደግሞ አስር ሰዎች ተገድሏል፣ ከእነዚህ ውስጥም ሲቪሎች ይገኙበታል። ቱርክ ካለፉት ሶስት ቀናት ወዲህ ሰሜን ሶሪያ ውስጥ በኩርዶች ላይ በመውሰድ ላይ የምትገኘውን እርምጃ የዩናይትድ ስቴትስ መንግስት አሳሳቢ ነው ብሎታል። የውጭ ጉዳይ ሚኒስትር ሬክስ ቲለርሰን የቱርክ ስጋት አግባብ ቢሆንም ሀገሪቱ ሲቪሎችን ከማጥቃት እንድትቆጠብ አሳስበዋል። አክለውም ሚኒስትሩ የጥቃቱ ሁሉ ዋና ዓላማ ራሱን እስላማዊ መንግስት እያለ የሚጠራውን ቡድን መዋጋት መሆን እንዳለበት አሳስቧል። እንደ ፈረንሳይ የውጭ ጉዳይ ሚኒስትር ዣን ኢፍ ሌድሪያን ከሆነ የተባበሩት መንግስታት ድርጅት የጸጥታው ምክር ቤት ሶሪያ ውስጥ በከረረው ጉዳይ ላይ በቅርቡ መምከር ይሻል።